ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ23 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታህሳስ 3 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። በኢትዮጵያ የሰብአዊ መብቶች ዙሪያ የሚሰሩ ድርጅቶችና ግለሰቦች የመጀመሪያውን ጥምረት ይፋ አደረጉ። በመንግስት ደረጃ ሰብአዊ መብትን የማሳደግ የማበረታታት ነገሮች ጥሩ ምልክቶች ይታያሉ። ነገር ግን መንግስታዊ ያልሆኑና በየደረጃው የተደራጁ የተለያዩ አካላት በፊት በመንግስት ይፈጸሙ የነበሩትን የመብት ሰጦች እጅግ በከፋ ሁኔታ እየፈጸሙ ነው ያሉት አቶ ያሬድ ኃይለ ማርያም የስብስብ ለሰብአዊ መብቶች ኢትዮጵያ ዋና ዳይሬክተር ናቸው። የሰማችኋቸው በአብይ ርዕስ ዝርዝር ያለ ዘገባ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሀዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታመሬ ስርጭቱን ይመራል። አሁን የሰዓቱን ዋና ዋና የዓለም ዜናዎች አዳነች ፍስሃ እየታሰማናለች። በቅድሚያ ርዕሰ ዜናዎች የዩናይትድ ስቴትስ የተወካዮች ምክር ቤት የፍርድ ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ የሚመሰረቱ ሁለት የክስ አንቀጾችን ዛሬ አጸደቀ። መላ የምክር ቤቱ አባላት በመጪው ሳምንት ድምፅ ሊሰጡበት እንደሚችሉ ታወቀ። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና ወግ አጥባቂ ፓርቲያቸው በሀገሪቱ ምክር ቤት ካሉት 650 መቀመጫዎች አብዛኛውን አሸነፉ። የዩናይትድ ስቴትስ በኢራን ላይ የጣለችው ማዕቀብ ሀገሪቱ ለውጭ ምንዛሪ ያላትን ተደራሽነት ክፉኛ መገደቡ ተገለጸ። አሁን ዜና በዝርዝር። የዩናይትድ ስቴትስ የተወካዮች ምክር ቤት የፍርድ ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ የሚመሰረቱ ሁለት የክስ አንቀጾችን ዛሬ አጽድቋል። መላ የምክር ቤቱ አባላት በመጪው ሳምንት ድምፅ ሊሰጡበት ይችላሉ። የኮሚቴው አባላት ትላንት ለ14 ሰዓታት ያህል ተከራክረው አጭር እረፍት ካደረጉ በኋላ ነው ድምፅ የሰጡት። ሪፑብሊካውያንና ዲሞክራቶች የፓርቲዎቻቸውን መስመር ተከትለው ነው ድምፅ የሰጡት። ትራምፕ ስልጣናቸውን ካለ አግባብ ተጠቅመዋል፣ የምክር ቤቱን የምርመራ ሂደት ለማሰናከል ሞክረዋል የሚሉት ሁለት የክስ አንቀጾች የጸደቁት 23 በ17 ድምፅ ነው። የዋይት ሀውስ ቃል አቀባይ ስቴፈኒ ግሪሻም የውሳኔውን ማለፍ አውግዘዋል። ሪፑብሊካውያን የምክር ቤት አባላት የክስ አንቀጾችን ይዘው ለማዳከም ወይም እንዲሰረዙ ለማድረግ ሞክረው ነበር። የክስ አንቀጾቹ መላ የምክር ቤቱ አባላት ድምፅ እንዲሰጡባቸው ለማድረግም ጥረው ነበር። ዲሞክራቶች የሚቆጣጠሩት የፍርድ ኮሚቴ ግን አልተቀበለውም። ፕሬዚደንት ትራምፕ ክስ ከተመሰረተባቸው በተወካዮች ምክር ቤት ለመከሰስ ሦስተኛው የዩናይትድ ስቴትስ ፕሬዚደንት ይሆናሉ ማለት ነው። ዲሞክራቶች የሚቆጣጠሩት የተወካዮች ምክር ቤት በመጪው ሳምንት በፕሬዚደንቱ ላይ ከዩክራይን ጋር በተገናኘ ጉዳይ ስልጣናቸውን ካለ አግባብ ተጠቅመዋል የሚል ክስ ሊመሰረትባቸው ከወሰነ ጉዳዩ ወደ ሕግ መወሰኛ ምክር ቤት ተልኮ የክሱ ሂደት ይጀመራል። ሪፑብሊካውያን በሕግ መወሰኛው ምክር ቤት የበላይነት ስላላቸው ለፕሬዚዳንቱ የሚያመች ሁኔታ ሊፈጠር እንደሚችል ይገመታል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና ወግ አጥባቂ ፓርቲያቸው በሀገሪቱ ምክር ቤት ካሉት 650 መቀመጫዎች አብዛኛውን አሸንፈዋል። በተካሄደው ጠቅላላ ምርጫ የወግ አጥባቂዎች ማሸነፍ ብሪታንያ ከአውሮፓ ሕብረት አባልነት ለመውጣት ከሶስት ዓመታት በፊት በህዝበ ውሳኔ በወሰነችው መሰረት ለረጅም ጊዜ ሲጠበቅ የቆየውን የፍቺ ሂደት ፍጻሜ እንዲያገኝ ያስችል ይሆናል የሚል ግምት አለ። ወደ ኋላ ዘገባ ይኖረናል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከአፍጋኒስታን ጋር በሚካሄደው የሰላም ንግግር ዋናው ተደራዳሪ ዛልሜ ኻሊዛድ ዛሬ ፓኪስታን ጎብኝተዋል። ከታሊባን ጋር አጣር ሲካሄድ የቆየውን የሰላም ንግግር ለአጭር ጊዜ ባቆሙ ማግስት ነው ፓኪስታን የሄዱት። ንግግሩን ለአጭር ጊዜ ያቆሙት ታሊባን በያዝነው ሳምንት አፍጋኒስታን ባለው ትልቁ የዩናይትድ ስቴትስ ወታደራዊ ሰፈር ላይ ለፈጸመው ጥቃት ምላሽ ነው ተብሏል። ካሊዛድ ከፓኪስታን የውጭ ጉዳይ ሚኒስቴር ሻህ ሜሕሙድ ኳሻሪ ጋር ተነጋግረዋል። ዩናይትድ ስቴትስ እና ታሊባን በቃጣር መዲና ዶሃ ላይ ስለሚካሄዱት ንግግር እንደነገሯቸው አንድ የፓኪስታን መግለጫ ጠቁመዋል። ፓኪስታን በአፍጋኒስታን የሰላም ሂደት ባላት የአስተባባሪነት ሚና ለመቀጠል ቁርጠኛ መሆኗን ኳሬሺ በድጋሚ አረጋግጠዋል። በጎረቤቱ ሀገር የሚካሄደው ግጭት በወታደራዊ መንገድ ሊፈታ አይችልም በሚለው ላይም ጫና አድርገዋል። አድማጮች አሁን በፊት የገለጽነውን ዘገባ ደርሷል፣ አሁን ይሰማል። በምርጫው ማሸነፋቸው እንደተነገረ በመፈንደቅ ስሜት ዛሬ ጠዋት ላይ የተናገሩት ጠቅላይ ሚኒስትር ቦሪስ ጆንሰን እስከ ፊታችን ጥር 22 ወይንም በአውሮፓ አቆጣጠር እስከ ጃንዋሪ 31 ባለው ጊዜ እንግሊዝን ከአውሮፓ ሕብረት እንደሚያስወጡ አስታውቀዋል። አንቀሳቀስ ነው የተቸነከረበትን ሰብር ነው። ወደፊት አልነቃነቅ ማለቱ አከተመ። መሰናክሉን አፈራረስ ነው። በዚህ ድል በድል የሆነ ማለዳ የአዲሱ ቀንና የአዲስ መንግሥት ጎህ ሲቀድ በዚህ ምርጫ መቀመጫቸውን የእነርሱ ጥፋት ባልሆነ ምክንያት ላጡ መልካም ባልደረቦቻችን የተሰማኝን ሐዘኔታ ከሁሉ አስቀድሜ መግለጽ እፈልጋለሁ። እናም ከ1980ዎቹ ወዲህ እጅግ የሰፋ የወግ አጥባቂ አብላጫ እንዲገኝ የጣሩትን ሁሉ እንኳን ደስ አላችሁ ላለሁ። መንግስታቸው ሁሉንም የእንግሊዝ ማዕዘናት የሚወክል እንደሚሆንም ጆንሰን ቃል ገብተዋል። ወግ አጥባቂው ፓርቲ ከፓርላማው 650 መቀመጫዎች ቢያንስ 364ቱን መቆጣጠሩን ውጤቶቹ አሳይተዋል። በአጠቃላዩ ምርጫ የከበደ ሽንፈት ደርሶበታል የተባለው ሌበር ፓርቲው መሪ ጀረሚ ኮርባይን ከመሪነታቸው እንደሚወርዱ ትላንት ምሽት ተናግረዋል። ብሬክሲት የእንግሊዝ ከአውሮፓ ህብረት የመውጣት ጉዳይ በዚች አገር ውስጥ መከፋፈልና መለያየት እንዲበዛ ያደረጉ ንግግሮችን አስከትሏል። እናም በዚህ ምሽት ሌበር ፓርቲውን በመላው አገሪቱ ለዚህ አይነት ውጤት የዳረገውም ይኸው መሆኑን እገነዘባለሁ። ከጠቅላይ ሚኒስትር ጆንሰን ደስታችን ለጠቅላይ ሚኒስትር ጆንሰን ደስታቸውን የገለጹት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንግሊዝ ከአውሮፓ ሕብረት ከምታገኘው ጥቅም የበለጠ የሚያስገኝላትን የንግድ ስምምነት ከዩናይትድ ስቴትስ ጋር እንደምታደርግ ቃል ገብተውላቸዋል። ትዝታን ለዘገባው እናመሰግናለን። ዩናይትድ ስቴትስ በኢራን ላይ የጣለችው ማዕቀብ ሀገሪቱ ለውጭ ምንዛሬ ያላትን ተደራሽነት ክፉኛ ገድቧል። በአገር ውስጥና በውጭ ትርምስ ለመፍጠር የቀራት የገንዘብ ተደራሽነት አስር ቢሊዮን ዶላር ብቻ ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ተናግረዋል። የዩናይትድ ስቴትስ ልዩ የኢራን ተወካይ ብራያን ሁክ ትላንት ዋሽንግተን ላለው የውጭ ግንኙነት ካውንስል ባደረጉት ንግግር አዲስ ይፋ ተደረገ ስላሉት የኢራን የውጭ ምንዛሪ መጠን ጠቁመዋል። በዩናይትድ ስቴትስ ትንታኔ መሠረት ኢራን በአሁኑ ወቅት አንድ መቶ ቢሊዮን ዶላር የሚሆን የውጭ ምንዛሪ ተቀማጭ አላት። የኢራን ባለሥልጣኖች በአሁኑ ወቅት ከተቀማጩ ሊያገኙ የሚችሉት ገንዘብ አስር ከመቶውን ማለት አስር ቢሊዮን ዶላር ብቻ ነው ይላሉ ባለሥልጣኑ። ሌላ ዘጠና ቢሊዮን ዶላር የኢራን ገንዘብ በሌሎች ሀገሮች የታገደ መሆኑን ሁክ ተናግረዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከቻይና ጋር የአጭር ጊዜ የንግድ ስምምነት መደረጉን ዛሬ ያስታውቃሉ ተብሎ እንደሚጠበቅ ተዘግቧል። ትራምፕ የመጀመሪያ ደረጃ ስምምነቱን ትናንት አጽድቀዋል። ቻይና በኦፊሴል የተናገረችው ነገር የለም፣ ነገር ግን ስምምነት መደረጉ እንደማይቀር አመላክታለች። ለስምምነት በቀረበው ሐሳብ መሠረት ቻይና በምታስገባቸው ዕቃዎች ላይ ያለውን ቀረጥ ይቀንሳል። በመጪው እሁድ በተግባር ላይ ሊውል የነበረውን 160 ቢሊዮን ዶላር ቀረጥን ያስቀራል። በልዋጩ ቻይና በርካታ የእርቅ ግልግሎች እንድታደርግ ይጠበቃል። ቻይና በብዙ አስር ቢሊዮኖች ዶላር የሚገመት የአሜሪካ የእርሻ ምርቶች እንድትገዛ የሚለውን ያጠቃልላል። አድማጮች፣ ዜናችን እዚህ ላይ ያበቃ። አመሰግናለሁ አዳነች ለዓለም ዜና። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 በሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአርብ ታህሳስ 3 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። የኢትዮጵያ ዳያስፖራ ትረስት ፈንድ በአንድ ዓመት ውስጥ 5.2 ሚሊዮን ዶላር ማሰባሰቡን አስታውቋል። ይህንን የሚመለከትና ሌሎችም ዘገባዎችን በምሽቱ ይዘንላችኋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ በኢትዮጵያ በሰብአዊ መብቶች ዙሪያ የሚሠሩ ድርጅቶችና ግለሰቦች የመጀመሪያውን ጥምረት ይፋ አድርገዋል። በሀገሪቱ ውስጥ ቀደም ሲል በዜጎች ላይ በመንግሥት አካላት ይፈጸሙ ነበሩ ይባሉ የነበሩ የሰብአዊ መብቶች ረገጣዎች ወይም ጥሰቶች በአሁኑ ጊዜ በቡድኖችና በግለሰቦች ሲፈጸሙ መስተዋሉ አስፈሪ ገጽታ አለው ሲሉ አንድ ታዋቂ የመብቶች ተሟጋች አስገንዝበዋል። መንግሥት የዜጎችን መብቶች የማስጠበቅ ኃላፊነቱን ለድርድር ማቅረብ የለበትም ሲሉም አሳስበዋል። መለስካቸውም ማህዝር ዝርዝሩን ይዟል። የኢትዮጵያ ሰብአዊ መብቶች ጉባኤንና የኢትዮጵያ የሕግ ባለሙያ ሴቶች ማኅበርን ጨምሮ ሰባት በሰብአዊ መብቶች ዙሪያ የሚሰሩ ኢትዮጵያዊ ድርጅቶችንና ስድስት የሕግ ባለሙያዎችንና ተመራማሪዎችን ያቀፈ አንድ ጥምረት ወይንም ኅብረት ዛሬ ይፋ ተደረገ። የኢትዮጵያ ሰብአዊ መብት ተሟጋቾች ኅብረት በሚል ስያሜ የተመሠረተው ይህ ጥምረት ይፋ ባደረገው መግለጫ በኢትዮጵያ ለሰብአዊ መብት ተሟጋቾች የተሻለ ደህንነቱ የተጠበቀና ምቹ የሥራ አካባቢን የሚፈጥር ደህንነታቸው ስጋት ላይ የወደቀ የሰብአዊ መብቶች ተሟጋቾችን ለመጠበቅና በሀገራዊ አህጉራዊና ዓለም አቀፋዊ የሰብአዊ መብቶች የአሰራር ዘዴዎችን በሚገባ ለመጠቀም አገር አቀፍ የግለሰቦችና ተቋማት ኅብረትን ይፋ አድርገናል ብሏል። ብራሰልስ የሚገኘው የስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዲሬክተር እና የተፈጠረው ጥምረት ዋና አስተባባሪ አቶ ያሬድ ኃይለማርያም የጥምረቱን ዓላማ በይበልጥ አብራርተዋል። ለመጀመሪያ ጊዜ ኢትዮጵያ ውስጥ የሰብአዊ መብት ድርጅቶች በድርጅት ደረጃም ተዋቅረው በሰብአዊ መብት ጉዳይ የሚሰሩ እና ደግሞ ከዛም ባለፈ በግላቸው ለሰብአዊ መብት የሚታገሉ ግለሰቦችን በመላው አገሪቷ ያለምንም ልዩነት ተሰባስበው በዚህ ተቋም ስር አንደኛ በቂ ስልጠናና አቅማቸውን ከፍ የማድረግ የመስራት የመከታተል ብቃታቸውን ማሳደግ፣ ሁለተኛ ደግሞ ችግር በሚገጥማቸው ጊዜ በመንግስት አካላት ይሁን ከመንግስት አካላት ውጭ ባሉ ሌሎች አካላት ጥቃት የሚደርስባቸው ከሆነ ደግሞ በእነሱ ስም ድምፃችንን ማሰማት፣ ከለላ እንዲያገኙ ማድረግ፣ ስራቸውን ደግሞ ከማንኛውም አደጋ በጸዳ መንገድ ሊሰሩ የሚችሉባቸውን የሙያ ክህለቶች እንዲያገኙ እድሎችን ማመቻቸት ዋናው የዚህ አገር አቀፍ ጥምረት አላማ ይሄው ነው። አቶ ያሬድ ኃይለማርያም በተለይ ለቪኦኤ በሰጡት ቃል በአሁኑ ወቅት በኢትዮጵያ ውስጥ የሰብአዊ መብቶችን አያያዝ በተመለከተም ያላቸውን ስጋት ገልጸዋል። በመንግስት ደረጃ ሰብአዊ መብትን የማሳደግ የማበረታታት ነገሮች ጥሩ ምልክቶች ይታያሉ፣ ነገር ግን መንግስታዊ ያልሆኑና በየደረጃው የተደራጁ የተለያዩ አካላት በፊት በመንግስት ይፈጸሙ የነበሩትን የመብት ጥሰቶች እጅግ በከፋ ሁኔታ እየፈጸሙ ነው ያሉትና የሰብአዊ መብት ጥሰቱን በቀጥታ የሚፈጽሙት አካላት ማንነት ተቀይሯል። ከመንግስት ወደ በግልና ቡድኖች ተቀይሯል። አንድ እሱ አስፈሪ ነው። ሁለተኛው መንግስት የሚወቀስበት መንግስት ሰብአዊ መብትን ያለመጣስ ብቻ ሳይሆን እንዳይጣስ ጥበቃ የማረግ ግዴታ አለበት። ያንን መንግስት እየተወጣ አይደለም እና የመንግስት ለሰብአዊ መብት ጥበቃ ማድረግ አለመቻል ሲደመር እነዚህ በቡድን የተደራጁ ሰዎች እንደ ልብ ሕግ እየጣሱ ዜጎችን አደጋ ላይ፣ ስጋት ላይ መጣል ተደምረው አገሪቷ ውስጥ ያለውን የሰብአዊ መብት ሁኔታ ይሻሻላል ባልንበት ተስፋ በሰነቅንበት በዚህ ወቅት ውስጥ የመጨረሻ አስከፊ ደረጃ ላይ አድርሶታል። ለችግሩ መፍትሄ ነው ያሉትንም ሀሳብ ሰንዝረዋል። ስለ ሰባዊ መብት ማስተማር ያለባት ሲቪክ ማህበረሰባት የትምህርት ተቋማት እንደምታየው ዩኒቨርሲቲ ውስጥ ነው ብዙ የሰብአዊ መብት ጥሰት አሁን እየተፈጸመ ያለው ስለዚህ ዩኒቨርሲቲዎች ለተማሪዎች ስለ ሰብአዊ መብት በሰፊው ትምህርት መስጠት አለባቸው እና በየደረጃው ያሉ የሃይማኖት ተቋማት ሌሎች ማህበራትም ወደ መጥፎ ከዚህ ያለፈ ደረጃ ላይ ሳንደርስ በፊት ለዜጎች ሰብአዊ መብትን በማስተማር በማንቃት መልካም ዜጋ የመፍጠር ስራ ላይ መረባረብ ያስፈልጋል። እዛ ላይ ሚዲያዎች ጭምር ትልቅ ስራ ትልቅ ኃላፊነት አለባቸው። ከጥምረቱ አባላት አንዱ የኢትዮጵያ ሰብአዊ መብቶች ድርጅቶች ኅብረት በምህጻረ ቃል ኢሰመድህ ዳይሬክተር አቶ መስዑድ ገበየው በበኩላቸው እንዳብራሩት አዲስ የተመሠረተው የሰብአዊ መብቶች ተሟጋቾች ጥምረት ለጊዜው የሚስተናግደው እሳቸው በሚመሩት ኅብረት ጽሕፈት ቤት ውስጥ መሆኑን ገልጸዋል። መለስካቸው አማሃ። ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን ለዘገባው አመሰግናለሁ። የትንታኔው መጽሔት ይቀጥላል። ለጠቅላይ ሚኒስትር አብይ አህመድ የተበረከተው የኖቤል ሽልማት ለኢትዮጵያና ለአካባቢው ሀገሮች ተስፋ የፈነጠቀ ነው ብለዋል ፕሬዚደንት ሳህለ ወርቅ ዘውዴ። የኖቤል ሽልማቱ ጥንታዊቷን ሀገር ኢትዮጵያን ለዓለም የማስተዋወቅ አጋጣሚ ይፈጥሯልም ብለዋል ፕሬዚደንቷ። ፕሬዚደንት ሳህለ ወርቅ ለኖቤል ሎሬቱ ጠቅላይ ሚኒስትር አብይ አህመድ ባዘጋጁት የራት ግብዣ ላይ የተገኘው እስክንድር ፌው ተጨማሪ አለው። በዚሁ ዝግጅት ላይ የታደማችሁን በጣም እናመሰግናለን። ኢትዮጵያ የተወደሰችበት ታሪኳ የተወሳበት የኦስሎ መድረክ ለትናንቱ ስነ ስርዓት፣ ለደመቀው አቀባበል ምክንያት ሳይሆን አይቀርም። በመደበኛ በረራ ከህዝብ ጋር ተሳፍረው የሄዱት በኢኮኖሚ ክላስም የበረሩት ጠቅላይ ሚኒስትር አብይ አህመድ ነገሩን ቀለል አድርገው መያዛቸው ያስታውቅ ነበር። አቀባበሉን መዘገብ ለሚፈልጉ የመገናኛ ብዙሃን ጥሬ የተደረገበት ሁኔታና ሌሎች የጥድፊያ አካሄዶች የዝግጅቱን ድንገተኛነት ያንጸባረቁ ናቸው። ፕሬዚዳንት ሳህለ ወርቅ ዘውዴ በብሔራዊ ቤተ መንግስት ያደረጉት የራት ግብዣ ደግሞ የአቀባበሉ ስነ ስርዓት ማጠቃለያ ነበር። ፕሬዚዳንቷ ንግግራቸውን የጀመሩትም የኢትዮጵያው ጠቅላይ ሚኒስትር ሽልማቱን ማሸነፋቸው የፈጠረውን ስሜት በማጋራት ነው። ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ የ2019 የሰላም ሽልማትን ተሸልመው በዛሬው ዕለት አገራችን ገብተዋል። የአዲስ አበባና የአካባቢዋ ሕዝብ በማለዳ በብዛት በመውጣት የሚገባቸውን ደማቅ የጀግና አቀባበል አድርጎላቸዋል። ክቡር ጠቅላይ ሚኒስትር እንኳን ደህና መጡ። ኢትዮጵያውያን በሙሉ እንኳን ደስ አለን። ለጠቅላይ ሚኒስትር አብይ አህመድ የተበረከተው የኖቤል የሰላም ሽልማት ጥንታዊቷን አገር ለዓለም የማስተዋወቅ አጋጣሚ የፈጠረ መሆኑንም ፕሬዚዳንቱ አመልክተዋል። እኛን ኢትዮጵያን በጣም አኩርተውናል። አንገታችንን ከፍ አድርገናል። ኢትዮጵያችን ከፍታ ላይ እንድትወጣ አድርገዋል። መላው ዓለም ኢትዮጵያ ስለምትባለዋ ታላቅና ጥንታዊት አገር በተመሳሳይ ሰዓት እንዲሰማ ሆኗል። መብራት እንዲበራባት ሆኗል። አገር ሲወቀስ አገር ሲተች አንገት መድፋት መሸሸጊያ ቦታ ማጣት ምን እንደሆነ ያዩ ሰዎች ትርጉሙን በበለጠ ሊረዱ ይችላሉ። ሽልማቱ በግጭቶች በሚታወቀውና ችግሮች ባልተለዩት የአፍሪካ ቀንድ ቀጠና መነቃቃትን ሊፈጥር እንደሚችልም እምነታቸውን ገልጸዋል። ፕሬዚዳንቷ የተስፋ ንፋስ በቀጠናችን እንዲነፍስ አድርጓል። ይህ ያለንበት ቀጠና ብዙ ችግርና ብዙ ፈተና ያየ ነው። ብዙ ዋጋ የተከፈለበትም ነው። የአፍሪካ አንድነት ድርጅት ወደ አፍሪካ ሕብረት በተሸጋገረበት ወቅት የአፍሪካ ቀንድ አብዛኛው አገሮች የእኛንም ጨምሮ አስርተ ዓመታትን ባስቆጠረ የእርስ በርስ ጦርነት የተዘፈቁበት፣ የተስፋ ጭላንጭል የጠፋበት ጊዜ ነበር። በአንጻሩ ሌሎች የአፍሪካ ክፍሎች ብዙም የጎላ ችግር አልነበረባቸው። ዛሬ የተገላቢጦሽ ሆኖ ነው የምናየው። አንዳንድ የአፍሪካ አካባቢዎች በርካታ ችግሮችን እየተጋፈጡ ነው። ይህ የኖቤል ሽልማት አንድ ትልቅ የተስፋ ምንጫችን ነው። ለተደረገላቸው አቀባበል ያመሰገኑት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን በሚገባት ደረጃ ማገልገል እንደሚገባ አሳስበዋል። ትናንትና ከትናንትና ወዲያ በኦስሎ እና ስቶኮልም በነበረን ቆይታ የማናቃትን ኢትዮጵያ እና ልኳን ለማወቅ እድል አግኝተናል። ለካ እኛ ኢትዮጵያውያን አላወቅ ነውም እንጂ ትልቅ ታሪክ ያላት የተከበረች ሀገር ናት ኢትዮጵያ። አጋጣሚው ተጠቅሞ ነገስታቶቹ፣ መሪዎች፣ የፓርላማ አባላት፣ ምሁራን ስለ እኛ ሀገር ታሪክና ትልቅነት ሲናገሩ ሀገራችን ስላልገባችን በሚገባት ልክ እያገለገልናት እንዳልሆነ ተሰምቶ ነው የተመለስ ነው የወከላችሁን ሽልማቱን እንድናመጣ ብቻ አይመስለኝም የወከላችሁን ይህንንም መልእክት እንድናመጣ ጭምር ነው። ትናንት ምሽት በብሔራዊ ቤተ መንግስት በተካሄደው የራት ግብዣ ስነ ስርዓት ላይ ከፍተኛ የፌዴራልና የክልል መንግስታት ባለስልጣናት፣ የተፎካካሪ ፓርቲ መሪዎች፣ አምባሳደሮች፣ ዲፕሎማቶች፣ ታዋቂ ግለሰቦች ግለሰቦችና ሌሎች እንግዶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አመሰግናለሁ እስክንድር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በወለጋ ዩኒቨርሲቲ ሻምቡ ግቢ ማንነታቸው ለጊዜው ያልታወቀ በተባሉ ሰዎች አንድ ተማሪ ትናንት መገደሉን የዩኒቨርሲቲው ፕሬዚደንት ዶክተር ሐሰን ዩሱፍ አስታውቀዋል። ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውንም ተናግረዋል ፕሬዚደንቱ። ናኮር መልካ ዝርዝሩን ይዟል። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሐሰን ዩሱፍ እንዳሉት በወለጋ ዩኒቨርሲቲ ስር ከሚገኙ ሶስት ግቢዎች መካከል ግድያው የተፈጸመው ትናንት ሌሊት በሻምቡ በሚገኘው ግቢ አቅራቢያ ነው። የተፈጸመውን ግድያ አስመልክቶም ተከታዩም ብለዋል። ጥቃቱ የደረሰው ከዩኒቨርሲቲው ቅጥር ግቢ ውጭ ሲሆን ትናንትና ከሌሊቱ ዘጠኝ ሰዓት ተኩል ገደማ ሶስት ተማሪዎች ከካምፓስ ወጥተው ሚካኤል ወደሚባል ቤተ ክርስቲያን ሲያመሩ ያልታወቁ ሰዎች ሶስቱም ተማሪዎች ላይ በስለት ጥቃት ፈጽመውባቸዋል። የአንዱ ተማሪ ሕይወትም አልፏል። ሁለት ተማሪዎች ደግሞ የህክምና ድጋፍ አግኝተው ወጥተዋል። ጥቃቱ የተፈጸመው ተማሪዎች መካከል በተፈጠረ ግጭት ነው ለማለት ያስቸግራል። የተያዘ ተማሪም የለም። ያው የተጎዱ ተማሪዎችን ቢሆን ከተጎዱ በኋላ ነው የታየው እንጂ በተማሪዎቹ መካከል ጠብ አልነበረም። ግድያውንና ሁለት ተማሪዎች ላይ የደረሰውን የመቁሰል አደጋ የፈጸሙ ግለሰቦች እስካሁን ባይታወቁም ሁለት ግለሰቦች ተጠርጥረው በፖሊስ መያዛቸውን ዶክተር ሀሰን ተናግረዋል። ባለፈው እሁድም እንዲሁ ሶስት ተማሪዎች ነቀምቴ በሚገኘው ዋና ግቢ ጥቃት ተፈጽሞባቸው በዩኒቨርሲቲው ሪፈራል ሆስፒታል የሕክምና ክትት እየተደረገላቸው መሆኑን ገልጸዋል ፕሬዚዳንቱ። ከዚህም ጋር ተያይዞ የተጠረጠሩ ሀያ ተማሪዎች ተይዘው እንደነበረም ገልጸዋል። በዩኒቨርሲቲውም ሆነ ሌሎች ከፍተኛ የትምህርት ተቋማት በዩኒቨርሲቲ ተማሪዎች ላይ እየደረሰ ያለውን ሞትና ጉዳት ለማስቀረት መደረግ አለበት የሚሉትን እንዲህ ይገልጻሉ። ዶክተር አሰን ለተማሪዎች ደህንነትና በዩኒቨርሲቲ ውስጥ የሚደረገው ጥበቃ ሊጠናከር ይገባዋል። እንደሚታወቀው አገሪቱ ለውጥ ውስጥ በመሆኗ ውስብስብ የሆነ የፖለቲካ ችግር አለ። ይህም መፍትሄ ያቻል። ለረዥም ጊዜ ሲንከባለል የመጣው በብሔሮች መካከል ያለው ክፍፍልም በእርቅና በመከባበር በእኩልነት እንዲኖር ትልቅ ስራ መስራት ይፈልጋል። ሌላው የመንግስትንም አደረጃጀት ስናይ ችግሮች ሳይፈጠሩ መፍታት፣ ሲፈጠሩም በፍጥነት ችግሩን ፈቶ ሊደርስ የነበረውን የአደጋ መጠን መቀነስ ላይ ትልቅ ችግር አለ። ይህም መፈታት አለበት። በሻምቡ ጊቢ የሚማሩ ተማሪዎችን ለማረጋጋት እየተሰራ ነው ብለዋል ፕሬዚዳንቱ። ከጊቢው ተማሪዎች አስተዳደር አካላትና ከዞኑ ፖሊስ ስለ ጉዳዩ ተጨማሪ መረጃ ለማግኘት ያደረግኩት ጥረት አልተሳካም። ካገኘው በሌላ ጊዜ ዘገባ ለማካተት እሞክራለሁ። የሳይንስ የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ባለፈው ሳምንት ባወጣው መግለጫ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መግባባት ላይ ተደርሶ ወደ ስራ መግባቱን ማሳወቁ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ አመሰግናለሁ። ናኮር ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። ተከታዩ ዘገባ የወቅቱ የምርጫ ፖለቲካ ይሆናል። ቀጣዩ ምርጫ የህዝብ ወኪል በትክክል ማን እንደሆነ የሚያሳውቅ ይሆናል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አመልክቷል። ለምርጫው እየተዘጋጀ መሆኑንም አስታውቀዋል። የሀገሪቱ ያለመረጋጋት ሁኔታም እየረገበ ነው ብለዋል። የፓርቲው ሊቀመንበር መለስካቸውም ዝርዝሩን ይዟል። ፓርቲው ዛሬ ረፈሩ ላይ በሰጠው ጋዜጣዊ መግለጫ ላይ እንዳስታወቀው መጪውን ምርጫ በአሸናፊነት መወጣት የሚያስችለውን ሀገራዊ የምርጫ አስተባባሪ ግብረ ኃይል አቋቁሞ እየተንቀሳቀሰ ይገኛል። የፓርቲው አመራር አባላት በጋዜጣዊ መግለጫው ላይ እናብራሩት ይህ ዜማ ቀደም ሲል ምርጫው በሀገሪቱ አስተማማኝ መረጋጋት ከመፈጠሩ በፊት እንዳይካሄድ ሲጎተጉት የነበረ መሆኑን አምነው፣ በአንጻሩ ግን መንግሥት ከነገው ይልቅ ዛሬ የተሻለ መሆኑን በመግለጽ ምርጫው መደረግ አለበት ካለ በኋላ በዚሁ መሠረት ፓርቲው እየሠራ ነው ብለዋል። በተለይ ይህ ምርጫ ለምን መደረግ እንዳለበት የፓርቲያቸውን አቋም ሊቀመንበሩ አቶ የሸዋስ አሰፋ አስረድተዋል። እዚ ላይ በደንብ መታወቅ ያለበት ምርጫ መደረግ ያለበት አንዱ ማንም የጎበዝ አለቃ እየተነሳ ወኪል ነኝ የሚልበት አካሄድ መቆም መቻል አለበት። ህዝቡ በየትኛው እንግዲህ እንደ አሜሪካና እንደ አውሮፓ እንኳን ያሉት መቶ በመቶ የተሳካ ምርጫ አድርገው አያውቁ። እኛ ሰባ ሰማኒያ በመቶ ህዝብ የሚያምንበት ምርጫ ከተደረገ ጥሩ ነው። ለዲሞክራሲ መሰረት ከተጣለ የመጀመሪያው ግባችን እሱ ነው። ስለዚህ በዛ ቀን እንደሚደረግ ምርጫው አስበን ነው እየሰራን ያለ ነው። ከተራዘመ እንደተባለው ስድስት ወር ምናምን የሚባሉ ወሬዎች አሉ። በወሬ ደረጃ ነው፣ በህግ ጠቅሶ የተናገረ የለም፣ የመንግስት አካል የተናገረው የለም። ስለዚህ በዛ ቀን እንደሚደረግ አድርገን ነው እየሰራን ያለ ነው። የምርጫ ቅስቀሳ ተወዳዳሪ ፓርቲዎች እንዲያካሄዱ በይፋ የተጀመረ ባይሆንም ኢዜማ ይህንን ስራውን የጀምረው ከተመሠረተበት ዕለት ጀምሮ እንደሆነ አቶ የሸዋስ ያስረዳሉ። በተለይም ይህ ውድድሩን የማስጀመሪያ ምልክት ከምርጫ ቦርድ ሲሰጥ ፓርቲያቸው ሊያደርግ የተዘጋጀውን ዘርዝረዋል። ፖሊሲያችንን ማውጣት፣ አማራጫችንን መሳየት፣ ከሌላው እንዴት እንደምንሻል ጨዋነት በተሞላበት መልኩ ማሳየት እንጀምራለን። ከዚህ በተረፈ ግን የምናደርጋቸው ስራዎች በሙሉ ፓርቲው መመስረቱ ስሙን ከማስታወቅ ጀምሮ በውስጡ ያሉትን አመራሮችን ከማሳየት ጀምሮ በአጠቃላይ የምናደርጋቸው ነገሮች ለምርጫ የሚረዱ ናቸው የሚል እምነት ነው ያለን። በእኛ እምነት ቀጣዩ ምርጫ ከዚህ በፊት ከነበሩ የይስሙላ ምርጫዎች የተለየና የተሻለ መሆን አለበት የሚል ነው የኢዜማ አቋም። የተለየና የተሻለ የሚያደርጉት ደግሞ ቅድም እንዳልኳችሁ ሰላምና መረጋጋት ሲኖር፣ ለውጡ ተቋማዊ ሲሆን እና ጥሩ አማራጭ የፖለቲካ ድርጅቶች ሲኖሩ፣ በእኛ እምነት ሶስት አራት አምስት የሚሆኑ የፖለቲካ ድርጅቶች ሲኖሩ እነዚህ እንዲኖሩ ኢዜማ የራሱን አድርጓል እያደረገም ነው ያለው። የፓርቲው የወጣቶች ጉዳይ ተጠሪና የገቢና የሀብት ማሰባሰብ ንዑስ ኮሚቴ አባል አቶ ቴዎድሮስ አሰፋ ኢዜማ የምርጫ ዘመቻ ዝግጅቱን አንድ ገጽታ የሆነውን ከጽሑፍ መግለጫው በንባብ አሰምተዋል። በሀገራችን ለስድስተኛ ጊዜ የሚካሄደውን ብሔራዊ ምርጫ ለማሸነፍና የኢትዮጵያን ሕዝብ የብዙ ዓመት የዲሞክራሲ ጥያቄ ለመመለስ ኢዜማ በሀገር አቀፍ ደረጃ በሚገኙ የምርጫ ወረዳዎች ሁሉ ይንቀሳቀሳል። ይህንን ለማድረግ የገንዘብ የሰለጠነ የሰው ኃይል፣ የድበኔ ቴክኖሎጂ ጋር መተዋወቅና መስራትን ይጠይቃል። ከላይ የተጠቀሱትን ሀብቶች ለማሰባሰብ የገቢና ሀብት ንዑስ ግብረ ኃይል የመጀመሪያ የሆነውን ዝግጅት የፊታችን እሁድ ታህሳስ አምስት ቀን 2012 ዓ ም ከምሽቱ 12 ሰዓት ጀምሮ በኢንተርኮንቲኔንታል ሆቴል የገቢ ማሰባሰቢያ የእራት ግብዣ ፕሮግራም አዘጋጅቷል። አቶ ቴዎድሮስ ከጋዜጠኞች የቀረቡላቸውን ጥያቄዎች መሠረት በማድረግ እንደ ገለጹት ፓርቲው ከዚህ የራት ግብዣ እስከ አስር ሚሊዮን ብር የሚደርስ ገቢ እንደሚጠብቅና የመግቢያ ዋጋውም ሁለት ሺህ ብር እንደሆነ ገልጸዋል። ቀደም ሲል ፓርቲው በሀገሪቱ የተለያዩ ክፍሎች ባከናወናቸው የመዋቅር ዝርጋታና የአባላት ምልመላ ስራዎች እንደተረዳው በሀገሪቱ ሲታይ የነበረው የሰላም እጦትና አለመረጋጋት አንጻራዊ በሆነ መልኩ እየሰከነ መሆኑንም የፓርቲው ሊቀመንበር ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ተከታዩ ዘገባ ወደ ዩናይትድ ስቴትስ ፖለቲካ የሚመልሰን ይሆናል። የዩናይትድ ስቴትስ የተወካዮች ምክር ቤት የዳኝነት ጉዳዮች ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ ክስ ለመመስረት ሁለት የክስ ጭብጦችን ዛሬ አጽድቋል። የተወካዮች ምክር ቤቱ ሙሉ ስብሰባ በመጪው ሳምንት ድምፅ ይሰጥበታል ተብሏል። ማይክል ብራውን ያጠናቀረው ዘገባ አለ ቆንጅታ እየታቀርበዋለች በዩናይትድ ስቴትስ ኮንግረስ የሚገኘው የቤተ ጸሎት ቄስ ቤሪ ብላክ በመወሰኛው ምክር ቤት እንደ ቅዱስነት ምራን ሲሉ ጸሎት ሲያደርሱ ይሰማሉ። ሎርድ ጋይድ አር ሴነተርስ ቱ ዘ ራይት ፓቭስ ሊድ ዘም። አቤቱ ጌታ ሆይ ሴኔተሮቻችንን ወደ ትክክለኛው ጎዳና ምራ። እነሆ አንተ በረጋ ውሃ ላይ አሻግራቸው ለልቦናቸውም ማስተዋልን ስጥ። ታዲያ የመወሰኛ ምክር ቤቱ እንዲህ ባለ ጎዳና ሲያልፍ ይሄ የመጀመሪያው አይደለም። በ1999 እንደ አውሮፓውያን የወቅቱ ፕሬዚደንት ቢል ክሊንተን ሞኒካ ሊዊንስኪ ከምትባለው የዋይት ሀውስ የሥራ ተለማማጅ ጋር ከነበራቸው ግንኙነት በተያያዘ በቃለ መሐላ የሐሰት ቃል በመስጠትና የፍትህ ሂደትን በማደናቀፍ ተከሰው ነበር። በመወሰኛው ምክር ቤት ችሎት ከክሱ ነፃ ተደርጎ ተፈረደላቸው። በ1868 የጊዜው ፕሬዚደንት አንድሩ ጆንሰን ከፍተኛ የመንግስት ባለስልጣናት ከስራ እንዳይባረሩ የሚከለክለውን የምክር ቤት ድንጋጌ በመጣስ በተወካዮች ምክር ቤት ተከሰሱ። ከመወሰኛው የጥፋተኝነት ፍርድ ታዲያ በጠባብ የድምፅ ብልጫ ነበር የተረፉት። እነሆ ሶስተኛው ፕሬዝደንት ዶናልድ ትራምፕ መሆናቸው ነው። ፈጽሞ አንዳችም የተፈጸመ ጥፋት የለም። የተወካዮች ምክር ቤት የፍትህ ኮሚቴ ፕሬዚደንቱ በስልጣናቸው ያለ አግባብ በመጠቀም ዩክሬን የፖለቲካ ተፎካካሪያቸውን ዲሞክራቱን ጆ ባይደንን እንድትመረምር ጫና አድርገዋል፣ የምክር ቤት የምርመራ ሂደትም አደናቅፈዋል የሚሉ የክስ ጭብጦችን በድምፅ አጽድቋል። የምክር ቤቱ የፍትሕ ኮሚቴ ሊቀመንበር ኮንግረስማን ጄሪ ናድለር ያስረዳል። ህዝብ ከሁሉም ታላቁን እምነት የሚሰጠው ለፕሬዚደንቱ ነው። ያን የተሰጠውን እምነት አጉድሎ ከአገሩ በፊት ራሱን ሲያስቀድም ሕገ መንግሥታችንን፣ ዲሞክራሲያችንን አደጋ ላይ ይጥላል፣ ብሔራዊ ጸጥታችንን አደጋ ላይ ይጥላል። ፕሬዚደንት ትራምፕ ውንጀላዎቹን ያስተባብላሉ። ከክሱ ነጻ ያወጡኛል ብለውም በመወሰኛው ሪፑብሊካኖች ላይ እምነታቸውን ጥለዋል። ዋሽንግተን ግራነጠቅ ዲሞክራቶችና ያልሰመረላቸው የዋሽንግተን የፖለቲካና የተቋማት መሪዎች የእናንተን ድምፆች ሊጥሉ ምርጫውን ሊሰርዙ ዲሞክራሲያችንን ሊገለብጡ እየሞከሩ ናቸው። ይህ አይደረግም። አትጨነቁ፣ ብዙም እንቅልፍ ሊነሳችሁ አይገባም። የአሶሲየትድ ፕሬሷ ጁሊ ፔስ እንደምታስረዳው ፕሬዝደንቱን የነቀፉ ጥቂት ሴኔተሮች ቢኖሩም የሪፑብሊካን የምክር ቤት አባላት አሁንም ቢሆን ለፕሬዝደንቱ ታማኝነታቸው እንደጸና ነው። ታዲያ ፕሬዝደንቱን የነቀፉም ቢሆኑ ጥፋት ፈጽመዋል ብለው ድምፅ ይሰጣሉ ማለት እንዳልሆነ አያይዛ ታስረዳለች። ሆኖም ግን ጥቂቶችም ቢሆኑ ከዩክሬን በተያያዘው የፕሬዝደንቱ አድራጎት ተጨባጭ ስጋት እንዳላቸው ድምፃቸውን የሚያሰሙበት ሁኔታም ሊከሰት እንደሚችል ጁሊ ፔስ አመልክታለች። አመሰግናለሁ ቆንጂት ለዚህ ዘገባ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሶስት ሰዓት ከ33 ደቂቃ ሆኗል። አዲስ አበባ ላይ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ነው የምንገኘው ቪኦኤ አምሃሪክ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ዌብሳይታችን ነው ዝግጅቶቻችንን ማግኘት ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አምሃሪክ ብላችሁ ሀሳቦቻችሁን አንሸራሽሩ። አሁን የደረሰን ዜና አለ ቀጥሎ ይቀርባል። በዋልታ ኢንፎርሜሽን ማዕከል አማካኝነት የክልሉ ምክትል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል ሕይወት እንዳለፈ በመግለጽ በፌስቡክ ገጹ ላይ ያስተላለፈውን የሐሰት ዜና በቸልታ አልመለከተውም ያለው የትግራይ ክልል የመንግሥት ኮሚኒኬሽንስ ቢሮ ጉዳዩን ወደ ሕግ እንደሚወስድ ገልጿል። በሌላ በኩል ዋልታ ዜናውን ከገጹ ላይ ካነሳ በኋላ ባሰፈረው የይቅርታ መጠየቂያ መልእክት መረጃ ከተቋማችን እውቅና ውጭ የተላለፈ መሆኑ እንዲታወቅልን እንጠይቃለን። በተፈጠረው ነገር ይቅርታ እየጠየቅን ጉዳዩ እንዴት እንደተፈጸመ ጣርተን የምንገልጽ መሆኑን ከወዲሁ እናሳውቃለን ብሏል። ጽዮን ግርማ ተጨማሪ አላት። ዛሬ ምሽት ላይ በዋልታ ኢንፎርሜሽን ማዕከል የተረጋገጠ የፌስቡክ ገጽ ላይ የትግራይ ክልል ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ባልታወቀ አደጋ ሕይወታቸው ማለፉን ጠቅሶ ዘገባ ካስነበበ ከደቂቃዎች በኋላ ዜናውን መልሶ በማንሳት ለተፈጠረው ስህተት ይቅርታ ጠይቋል። በገጹ ላይ ባሰፈረው የይቅርታ መልእክትም ከደቂቃዎች በፊት በፌስቡክ ገጻችን ላይ ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ጋር በተያያዘ ተላልፎ የነበረው መረጃ ከተቋማችን እውቅና ውጪ የተላለፈ መሆኑ እንዲታወቅልን እንጠይቃለን። በተፈጠረው ነገርም ይቅርታ እየጠየቅን ጉዳዩ እንዴት እንደተፈጸመ አጣርተን የምንገልጽ መሆኑን ከወዲሁ እናስታውቃለን ይላል። በሌላ በኩል የትግራይ ክልል ኮሚኒኬሽን ቢሮ በፌስቡክ ገጹ ላይ በሰጠው መግለጫ ዋልታ ኢንፎርሜሽን ማዕከል የተባለ የመገናኛ አውታር የትግራይ ብሔራዊ ክልል መንግስት ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ሕይወታቸው አልፏል ብሎ በዛሬው ዕለት ያሰራጨው የፈጠራ ሐሰት ፈጽሞ ሐሰት መሆኑን ለመላው ሕዝባችን እንዲያውቅልን እንወዳለን ካለ በኋላ የዜናውን ሐሰተኝነት ገልጾ የመረጃ አውታሩ ስህተቱን ሆን ብሎ የፈጸመ መሆኑን እንደሚያምንና ጉዳዩንም ወደ ሕግ እንደሚወስደው በሕግም እንደሚጠይቅ ገልጿል። እኛም ጉዳዩን ለማጣራት ወደ ዋልታ ኢንፎርሜሽን ማዕከል ኃላፊዎች ጋር ስልክ ደውለን ነበር። ስልኩ አይነሳም። እንደዚሁም ደግሞ የባትሪ ማለቅ ችግር እንዳለ ጠቅሰው መረጃ እንደሚሰጡን ነግረውናል። መረጃ እንዳገኘን ተመልሰን የምንመጣ ይሆናል። አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት በ19 ና በ25 ሜትር ባንድ አጭር ሞገድ ላይም እንድትከታተሉ እንደዚሁ እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ጆ ጊል ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። ዋና አዘጋጅ ትዝታ በላቸው፣ ለዜናው አዳነች ፍስሐዬ። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የተከበራችሁ አድማጮች ለማስታወስ ያህል የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። የኢሜይል አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። ወደ ተከታዩ ዘገባ እናልፋለን። አንድ ዶላር ከአንድ ማኪያቶ የሚለውን የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው የተሰባሰቡ የኢትዮጵያ ዳያስፖራ ትረስት ፈንድ ምክር ቤት አባላት በአንድ ዓመት ውስጥ አምስት ነጥብ ሁለት ሚሊዮን ዶላር ገቢ ማሰባሰባቸውን ይፋ አደረጉ። ትናንት ምሽት ላይ የመጀመሪያውን ዓመታዊ የገቢ ማሰባሰቢያ ዝግጅት በቨርጂኒያ ያከናወኑት የምክር ቤቱ አብዛኞቹ የበጎ ፈቃድ አባላት ምንም እንኳ በኢትዮጵያ ያለው የፖለቲካ አለመረጋጋት በተፈለገው መጠን ገንዘቡን እንዲያሰባስቡ ባያስችላቸውም ከወቅታዊ ሁኔታ አንጻር ሲታይ ግን የተሻለ የሚባል ውጤት አስመዝግበናል ብለዋል። በዝግጅቱ ላይ የተገኙት ጽዮን ግርማና ኤደን ገረመው ተከታዩን ዘገባ አሰናድተዋል። ጽዮን ግርማ ታቀርበዋለች። የሕግ ጠበቃና የፖለቲካል ሳይንስ መምህሩ እንዲሁም የኢትዮጵያ ዲያስፖራ ትረስት ፈንድ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም በአንድ አመት ውስጥ ከ25 ሺ ኢትዮጵያውያን አምስት ነጥብ ሁለት ሚሊዮን ዶላር ማሰባሰባቸውን ይናገራሉ። የታወሰው ሁሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው አመት ነሐሴ ላይ በሰጡን መልእክት ለዲያስፖራው ማለት ነው። አንዳንድ ብር ከቀን ከምጠጡት ቡና ወይም ማኪያቶ ከምታወጡት አንዳንድ ብር ብታዋጡ ለሀገራችሁ ትልቅ ስራ መስራት ትችላላችሁ፣ ወገኖቻችሁን መርዳት ትችላላችሁ የሚለውን ጥሪ ተቀብለን እኛ ደግሞ አሁን ባለፈው አመት 12 ወር በማይሞላ ጊዜ ውስጥ አምስት ሚሊዮን ብር ሰብስበናል። ከዛ ሁሉ ደግሞ እኛ የምናምነው ትልቅ ታሪክ ሰራን ብለን ነው። ይህ ምንድነው? ማናቸውም አገር በአለም ላይ እስከ ዛሬ ድረስ በሀገሩ መሪ ተጠርቶ እንኳንስ አምስት ሚሊዮን ብር አምስት ብር አዋጥቶ ከፍተኛ የሆኑ አገር ውስጥ ያሉትን የጎደሉ ነገሮች ለማሟላት የተሞከረበት ጊዜ የለም። ጠቅላይ ሚኒስትር አብይ አህመድ ከ18 ወራት በፊት እዚህ ዩናይትድ ስቴትስ መጥተው አንድ ዶላር ከአንድ ማኪያቶ ላይ መዋጮ በጠየቁበት ወቅት የሚሰበሰበው ገንዘብ በቀጥታ ወደ ተጠቃሚው እንደሚገባ ገልጸው ነበር። ይሄ በመንግስት በጀት አይገባም። የራሱ ቦርድ ይቋቋምለታል። በወር 30 ሚሊዮን ዶላር ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ያገኛሉ ማለት ነው በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈን ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት ለምሳሌ አቅሎ ለማየት ሀይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሀይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሀይ ስኩል ይሰራል ማለት ነው። በወር 30 በአመት አብዙት። በሁለት ዓመት የሃይ ስኩል ፍላጎታችንን ዲያስፖራ መለስ ይችላል። እራሱም እየሰራ ሀገሩን እየጠቀመ ይህንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወርቅ ሳትጠፋ ላሰቡት ዓላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል። ፕሮፌሰር አለማየሁ ከገንዘቡ በተጨማሪ ስብስቡ ብዙ ያሳካው ጉዳይ አለ ብለዋል። አስራ ሁለት ወሩ በማይሞላ ጊዜ ውስጥ ኢትዮጵያም አሜሪካንም ሀገር በህጋዊ መንገድ ተጠናቀን አሜሪካ ነገር ውስጥ በይሄ ታክስ እግዘንት የሚባል ወይም ገንዘብ ሲሰጡ ታክስ ማይከፈልበት 501c3 ይባላል እሱን አስመዝግበን በጣም ከፍተኛ ስራ የሚጠይቅ ነው። በአሜሪካን ሀገር ህግ ገንዘብ ከሀገር ከአሜሪካ ወደ ሌላ ሀገር በሚወጣበት ጊዜ ትልቅ ጥንቃቄ መደረግ አለበትና አሟልተን በተጨማሪም ደግሞ ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም በሰጠን ገንዘብ አገር ውስጥ የኢዲቲኤፍን ማስተዳደሪያ አቋቁመን ይህን ሁሉ ካሟላን በኋላ ለህዝብ በጎ አድራጊዎች ጥሪ አውጥተን ባለፈው ሐምሌ ላይ ለመስከረም ወደ ሶስት መቶ በላይ የሆኑ ፕሮጀክት ፕሮፖዛልስ ወይም የፕሮጀክት ድጋፍ የሚጠይቁ አግኝተን አሁን አማርጠን በሚቀጥለው ወር ከነዛ ውስጥ ሁነኛ የሆኑትን በገንዘብ ድጋፍ አድርገን ስራ ለመጀመር እየሞከርን ነው። ይሄ በጣም ታላቅና ታሪካዊ ነገር ነው። ማንም በጎ አድራጎት ደረጃ ከዜሮ ተነስተን አንዲት ሳንቲም ሳይኖረን አምስት ሚሊዮን ብር አሰባሰን ህጋዊ በሆነ መንገድ በአገር ውስጥም በአሜሪካን ሀገር ውስጥም በሁሉም ነገር አጠናቀን ለሌላው ዓለም እንኳንስ ለኢትዮጵያ ቀርቶ ለአፍሪካ ምሳሌ በሚሆን ደረጃ አቅርበን አሁን አፍሪካኖች ሌሎች እንዴት ነው ሲናንተ እንደ የጀመራችሁትን እኛንም ብታሳዩ እያሉ የሚያደርሱበት ድረስ በቦታው ላይ የተገኙት አምባሳደር ፍጹም አረጋ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ካላቸው ላይ ቀንሰው ለሀገራቸው የሚያደርጉት አስተዋጽኦ ልብን የሚነካ ነው ይላሉ። የገንዘብ ማሰባሰብ ራት ላይ የተገኙ አንዲት እናት ስማቸው እንዲገለጽ እንኳን አልፈለጉም። ዝቅተኛ ገቢ ያላቸው ናቸው። ለረጅም ጊዜ ሲያጠራቅሙ የነበረውን ገንዘብ እየሰጡ እንደሆነ ነው የተገለጸው። አሁንም ማን እንደሆኑ እንዲታወቁም አልፈለጉም እና እንዲህ አይነት በልባቸው ኢትዮጵያ ውስጥ የሚታየውን ችግር ለማስወገድ የሚሰሩ ቅን ልብ ያላቸው ሰዎች ከፍ ያለ መዋጮ እያዋጡ ለዚህ እንዳበቁት እያየን ነው። በዌብሳይቱም ላይ አንዳንዱ ራሱን መግለጽ ሳይፈልግ ነው እያዋጣ ያለው። ስለዚህ በጣም ቅን የሆኑ ህዝባቸውን ለማገልገል ባገኙት አጋጣሚ ለመርዳት የሚሞክሩ ሰዎች ስላሉ እጅግ በጣም ደስ ይለናል። ከዚህ በተጨማሪ ግን ገንዘብ የሚሰጥ ሰው መልካም ነው። ከገንዘብ በላይም ጊዜውን ተመልሶ የማይገኝ ጊዜውን እየሰጠ ያለ ሰው ቀላል አይደለም። በቅስቀሳ ሌሎችን በማስተባበር ሌሎችም የገንዘብ ማሰባሰብ ሂደቱ የተቃና እንዲሆን የሚያደርጉት ጥረት በጣም አስደናቂ ነው። ስለዚህ የተፈጠረውን መነሳሳት ስናይ በሀገራችን ባለፉት 18 ወራት የነበሩትን ከፍ ዝቅ የሚሉ ሁኔታዎች ስንመለከት ያለምንም ማቋረጥ ጸንተው እስከዚህ የደረሱ ሰዎች አሁን በተለይ ደግሞ ከፍ ብለን የምንነሳበት ሌላ ምዕራፍ ላይ የገባን ስለሆነ ከዚህ በኋላ በጣም በከፍተኛ ሁኔታ ይጨምራል የሚል እምነት አለን። በዚሁ በዲያስፖራ ትረስት ፈንድ አመታዊ የራት ፕሮግራም ላይ የተገኙት የዓለም አቀፍ የገንዘብ ድርጅት ቦርድ ስራ አስፈጻሚ ዳይሬክተር ዶክተር ዶሚኒኮ ፋኒዛ ስለ ፕሮግራሙ አስፈላጊነት እንዲህ ይላሉ። ይህ ልዩ ዝግጅት ነው፣ ምክንያቱም ኢትዮጵያ ውስጥ ለውጥ መምጣቱን ያሳያል። ኢትዮጵያ ላይም ዓለም አቀፍ የሆነ ፍላጎት መኖሩንም ያሳያል። የአገሪቱ መጻኢ ድል ቀናነትንም አመላካች ነው። የአገሪቱን ሥራ ፈጣሪዎች ከጫና ያላቅቃል። በገበያ ላይ አተኩርና በቶሎ የሚያድግ ምጣኔ ሀብት በማምጣት ለውጥን ያስገኛል። ያ ደግሞ በአጠቃላይ የአገሪቱንም ምስል የሚቀይር ነው። ዶክተር ፋኒዛ ለሚቀጥሉት አምስት ዓመታት ስራ ላይ የሚውል የሁለት ሚሊዮን ዶላር የገንዘብ ድጋፍ ላይ ለመወሰን በቀጣይ ሳምንት የተያዘ ቀጠሮ መኖሩንም ጠቁመዋል። አይኤምኤፍ በዚህ ጉዳይ ላይ ትልቅ ሚና ይጫወታል። በሚቀጥለው ሳምንት የአይኤምኤፍ ቦርድ በጣም አስፈላጊ ለሆነ ዝግጅት ይሰበሰባል። የመንግሥት የኢኮኖሚ ማሻሻዮችን ለመደገፍ ይሰበሰባል። ወደ ሁለት ቢሊዮን ዶላር የሚሆን ገንዘብ ድጋፍ ላይ ውሳኔ ለመስጠት ነው ስብሰባው የተጠራው። በእርግጥ ይሄ የሚሆነው ከተፈቀደ ነው። አገሪቱ በዚህ በኩል ለግሉ የኢንቨስትመንት ዘርፍ የተመቻቸው ሁኔታ እንድትፈጥር እንፈልጋለን። ፕሮፌሰር አለማየሁ ገንዘብ አሰባሳቢ ቦርዱ ያሰባሰበውን ገንዘብ በቀጥታ ኢትዮጵያ ለሚገኘው ድሃ ማህበረሰብ የሚጠቅም ተግባር ለማከናወን እየተጋ ቢሆንም ተግዳሮቶች ግን እንዳሉበት አልሸሸጉም። አሁን አንደኛው ችግራችን ምንድን ነው? ብዙዎች ለምሳሌ ገንዘቡ ተሰብስቦ ለመንግስት ነው የሚገባው ከመንግስት ጋር አብሮ ነው የሚሰሩት ምናምን ይባላል እኛ ምንም ከመንግስት ጋር የሚያገናኘን ነገር ያለ፣ መቶ በመቶ ቁጥጥሩ በእኛ እጅ ነው ያለው። ገንዘቡ ወደ መንግስት ይገባና ይጠፋል የሚለው ነው። ስለዚህ ገንዘብ አትስጡ እያሉ ዘመቻ የሚያራምዱ ሰዎች አሉ። እንግዲህ እነዚህ ሰዎች አንደኛ ማስረጃ ካላቸው ማስረጃን ይዘው ቢወጡና ቢያጋልጡ ደስ ይለናል። ግን ይሄ ውልፍና የስም ማጥፋት ነው። እኛ ስራችንን ወደኋላ ለመጎተትና ምናልባት ስለምንሰራው ስራ ለማያውቅ ሰው ውዥንብር አስተሳሰባቸው ላይ ለመፍጠር የሚደረግ ነገር ነውና ፕሮጀክቱን ለመጉዳት አይነት በተንኮል የሚነሳሱ አንዳንድ ሰዎች አሉ ወይም ካለማወቅ ካለማወቅ ምን እንደምንሰራ ዌብሳይታችን ድረ ገጻችን ላይ ወጥቶ መረዳት የሚችሉትን ነገር አንዲት ነገር አምስት ሳንቲም የምትሆን ዌብሳይታችን ላይ አለን። ይህን የምናደርግበት ሌላ ምክንያት አለ። ከአሁን ከእኛ በኋላ ለሚመጡት ለሚመጣውም ትውልድ አሰራር ምን አይነት እንደሆነ ሙስና ላይ ጽዳት ያለው ስራ በእውቀት ስራ የሚሰራ በፍቅር እኛ ሌትና ቀን ነው የምንለፋው። ስራ አለን። እኔ የህግ ጠበቃ ነኝ፣ ፕሮፌሰር። ያን ሁሉ ስራ ላይ ይህን ደንብሬ ነው የምሰራው። ለምንድን ነው የማደርገው አገሬን ስለመወድ ህዝቤን ስለመወድና ከ48 ዓመት በኋላ ተመልሼ ተርኩ በኋላ በገጠር ምን አይነት ችግር እንዳለ ስላየውን፣ 48 ዓመት ቆይቼ ስመለስ ገጠር ውስጥ ያለው ኑሮ ምንም አልተቀየረም። ጊዜ ራሱ እንደ ቆሞ ያድርገን ያየሁት ውሃ ባይና አይቻሉ ከብትና ሰው ውሃ አብሮ ሲጠጣ። ስለዚህ የእኛን ስራ የሚያቋሹ ሰዎች የዋካችሁ ታገሱ ነው ምንለው ተውንና ህዝብ ይፍረደን ስራችን ይፍረደን። የተዋጣውና እየተዋጣ የሚገኘው ገንዘብ ከመንግስት ጋር ምንም ንክኪ ሳይኖረው ፍጹም ነፃ በሆነ አሰራር ኢትዮጵያውያን ማህበረሰብን ለማገልገል የተዘጋጀ በመሆኑ በበጎ ፈቃድ የተሳተፉትን ሁሉ የሚያኮራ ተግባር እንደሆነ አስተባባሪዎች የተስማሙበት ሀሳብ ነበር። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮንን እና ኤደንን ለዘገባቸው። ወደ ተከታዩ ዝግጅት እናልፋለን። ሐዋሳ ትውልዳቸው ኢትዮጵያ የሆነች ሰሜን አሜሪካ ውስጥ የሚኖሩ አንድ መቶ ሰባ ሰዎች በሐዋሳ ከተማ ትልቅ የገበያ ማዕከል ሊገነቡ መሆናቸውን የሳውዘርን ጌት ኢንቨስትመንት አክሲዮን ማኅበር ሰብሳቢ ለቪኦኤ ገልጸዋል። ከግማሽ ቢሊዮን ብር በላይ ወጪ ይደረግበታል የተባለው በ ባለ አራት ኮከብ ይሆናል የተባለ የገበያ ማዕከል ሲኔማ ቤቶችን ጨምሮ ዘመናዊ ማዕከላትን የያዘ ይሆናል። ዮናታን ዘብዲዎስ የማኅበሩን ሰብሳቢ አቶ ኤርምያስ ዮሐንስን ሐዋሳ ላይ አነጋግሯል። እንዲህ ይቀርባል ዘገባው። ሳውዘር ንጌት ኢንቨስትመንት አክሲዮን ማህበር በሚል ህጋዊ መጠሪያ አንድ መቶ ሰባ በውጭ አገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሐዋሳ ከተማ ትልቅ ገበያ ማዕከል መገንባት መወሰናቸውን ነው የማህበሩ ሰብሳቢ አቶ እርሚያስ ዮሐንስ ለቪኦኤ ተናገሩት። የማዕከሉ ግንባታ የመሰረት ድንጋይ ከተጣለ ሰባት ዓመታትን ያስቆጠረ ቢሆንም በአሁኑ ወቅት ወደ ስራ ተገባው። የማህበሩ አባላት የነበረባቸውን በጋራ የመስራት ልምድ ችግር በመቅረፋቸውና በአገሪቱ ያለው የለውጥ ሂደት እንዳነሳሳቸው ተናግሯል። ዋናው ጊዜ የፈጀበት ምክንያት በዚህ አይነት በጋራ የመስራት ልምድ የሌለን ስብስቦች በመሆናችን የመጣ ነው። ግን አማካሪዎችን በመጠቀም አሁን ጥሩ ደረጃ ላይ ደርሰናል። ይሄ አሁን ያለው ለውጥ ግን የበለጠ የሚያጠናክረል ነው። በ10 ሺህ ካሬ ሜትር ላይ የሚያርፈው ለገዛው 540 ሚሊዮን ብር ወጪ ይደረግበታል የተባለው ባለአራት ኮከብ የገበያ ማዕከሉ በሐዋሳ ከተማ የመጀመሪያውና ቤቶችን ጨምሮ ዘመናዊ ማዕከላትን የያዘ ነው ተብሏል። ሞሉ ኦፊስ ቢልዲንግ እና ፎርስታር ሆቴል ሶስቱንም ያካተተ ፕሮጀክት ነው። በአስር ሺህ ካሬ ሜትር ላይ ነው ያለው። በአሁን ሰዓት ግን የጀመርነው የሞሉን ፕሮጀክት ሞሉና ኦፊስ ቢልዲንግ ፕሮጀክት ነው፣ በዛሬው ዕለት የተጀመረው። የአዋሳን ከተማ የመረጡበትን ምክንያት ጠቅሶ በሌሎችም ከተሞች ተመሳሳይ ፕሮጀክቶች ሊገነቡ እንደሚችሉም ገልጠዋል። በመጀመሪያ ደረጃ ይሄንን በጋራ የመስራት ሀሳብን ስናስበው እንደምትመለከተው አዋሳ በጣም አመቺ የሆነ ቦታ ነው። የክልሉም መንግስት የሚጠየቅናቸውን ነገሮች በአጭር ጊዜ ነው ያሟሉልን ፕላስ በጣም እያደገ ያለ ከተማ በመሆኑ የመጀመሪያውን እዚህ ላይ ለማድረግ ነው የመረጥነው ያ ማለት ግን አዋሳ የመጀመሪያችን ነው እንጂ በሌሎች ክልሎችም በሌሎች ከተሞችም የመስራት እቅድ ያለው ፕሮጀክት ነው ሰው የመጀመሪያውን አንድ ቦታ መጀመር ስላለበት አዋሳ ያደረግነው ነገሮች ሁሉ የተስተካከሉና በተለይ ደግሞ በደቡብ የሚኖሩ ልጆች ማጆሪቲዎቹ ስለተሳተፉበት አንዱም ምክንያት ይሄ ነው ያ ማለት ግን በሌሎች ከተሞችም እንቀጥላለን ፕሮጀክቱ ከ ሁለት መቶ በላይ ለሚሆኑ የአካባቢ ወጣቶች የስራ እድል ይፈጥራል ያሉት አቶ እርሚያስ መዋለ ንዋያቸውን ለማፍሰስ ፈቃድ ያገኙትና የግንባታ ቦታ ያመቻቸላቸው የደቡብ ክልል መንግስት መሆኑን ገልጠው ክልሉ አሁን ለሁለት መከፈሉ የሚፈጥርባቸው ንክ እንደማይሆኑ ተናግሯል። የጸጥታ ችግር የለብንም። በጣም በአካባቢውም ያሉ ሰዎች በምርቃት ነው የተጀመረው። የአካባቢውም ሰዎች በደስታ ነው የተቀበሉን። ቀደም ሲል እርግጥ እንደተባለው በደቡብ ክልል ነው ፕሮጀክቱን ስንጀምር የጀመር ነው። ምንም የገጠመንም ችግር የለም። እኛ ኢትዮጵያ ውስጥ እንዲሰራ ነው የምንፈልገው ፕሮጀክቱ እና ሲዳማም ሆነ ክልል ሊሆነም በደቡብም ሆነ ሁለቱም ለኛ ኢትዮጵያ ነው። እኛ አላማችን ኢትዮጵያ ውስጥ ሞል የመስራት ነው። ስለዚህ ከዚህም ቀጥለን ደግሞ ሌላ ከተማ ላይ እንሰራለን። ስለዚህ እኛ ሲዳማ ክልል በመሆኑ በፕሮጀክት ላይ የሚያመጣው ምንም ችግር የለም። በአሁኑ ሰዓትም ያሉትም ሰዎች በጥሩ ሁኔታ እየተባበሩ ነው። በኢትዮጵያ ውስጥ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በግል ተንቀሳቅሰው ጉጠታማ የሚሆኑበት እድል ጠቧል፣ ያሉት ሰብሳቢው የጋራ ኩባንያዎችን በማደራጀት መዋለ ንዋያቸውን እንዲያፈሱ መልእክት አስተላልፈዋል። አክሲዮኑም ሌሎች በውጭ አገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ ለሚገኙ ዜጎችም እንደሚሸጥና የመጨረሻ መነሻ የአክሲዮን ሽያጭ ዋጋ 225 ብር ሲሆን ትልቁ ደግሞ 45 ሚሊዮን ብር መሆኑን ማስታውቀዋል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብድዮስ አዋ አመሰግናለሁ ዮናታን። ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። በሕገወጥ መንገድ ሲንቀሳቀሱ ነበር ባላቸው ከሰማንያ በላይ አነስተኛ አሽከርካሪዎች ላይ የአነስተኛ ተሽከርካሪዎች አሽከርካሪዎች ላይ የአማራ ክልል ትራንስፖርት ቢሮ ሰሞኑን እርምጃ መውሰዱን አስታውቋል። አስቴር ምስጋናው ዝርዝሩን ይዛለች። የዚህ ዘገባ መነሻ ከሰሞኑ ከባህር ዳር አዲስ አበባ በማርቆስ በኩል የሚወስደው መንገድ ተዘጋ በሚል ሲሰራጭ የነበሩ መረጃዎች ናቸው። ይህንን እንዲያብራራ የተጠየቀው የክልሉ ትራንስፖርት ቢሮ በመንገዱ አጋጥሞ የነበረው ሙሉ በሙሉ የመዘጋት ሳይሆን የትራንስፖርት እንቅስቃሴ የመስተጓጉል ችግር ነው። የነገሩ መነሻ ደግሞ በህገ ወጥ ተሽከርካሪዎች ላይ እየተወሰደ ያለው እርምጃ ነው ያሉት በቢሮ የመንገድ ትራፊክ ደህንነት ማረጋገጫ ዳይሬክቶሬት ዳይሬክተር አቶ ደሳለኝ አዳንን ናቸው። ናሪያ ላይ ነው ተሳፋሪውን ማሳፈርም ማራገፍም ያለበት ይህን በማያደርጉት ተሽከርካሪዎች ላይ እርምጃ ወስደናል። መጋቢት 2005 በወጣው የስምሪት ያፈጻጽ መመሪያ መሰረት 15 ቀን ከስምሪት ማገድ እና 500 ብር እየተቀጡ ባጠፉት ጥፋት ልክ 15 ቀን ሲጨርሱ ሁለተኛ እንደዚህ አይነት ስራ እንዳይሰሩ የጽሁፍ ማስጠንቀቂያ ተሰጥቷቸው ፈርመው ለቀቃሉ ወይም ይወጣሉ። የሰራነው ስራ ነው። ይህ እርምጃ ያልተመቻቸው ህገ ወጦች ግን በህጋዊ ተሽከርካሪዎች ላይ ጥቃት በማድረስ እንዳያልፉ መከልከላቸውን ነው አቶ ደሳለኝ የተናገሩት። መንገድ ላይ በዚህ በጎጃ መስመር መንገድ ለሁለት ቀን ያክል ስምሪት የተቋረጠበት ሁኔታ አለ። እንደኛ ሌላ አዲስ ነገር የሰራ ነው ስራ የለም። ህግ ነው ያስከበር ነው። ህግ በማስከበራችን ግን ለምን ህግ ይከበራል ወይም ደግሞ ለምን ትቆጣጠሩን አላችሁ በሚል ምክንያት ነው። እነዚህ የአነስተኛ ተሽከርካሪዎች ወይም ደግሞ የአነስተኛ ተሽከርካሪ ባለ ንብረቶች ስምሬቱን ያቆሙት ህጋዊ ማይሆን ምን ጊዜም ቢሆን ተመሳሳይ ጓደኛ ፍለጋ ስለሆነ ሌላውንም የማሳመጥ እሱን እንዲከተል የማድረግ ህጋዊን መንገድ እንዲከተል ሳይሆን ህገወጡን መንገድ ተከትለህ እኔን ደግፈኝ ነው። አሁን እነዚህ አካላት ይህን እየሰሩ ያሉት ማለት ነው። ቢሮው እርምጃውን የወሰደው የጉዳዩ ባለቤት የሆኑ ግለሰቦች በተደጋጋሚ የሚያነሱትን ቅሬታ መሰረት በማድረግ ነው ይላሉ ዳይሬክተሩ። በራሳቸው ጊዜ ህጋዊ ያልሆነ የስምሪት ቦታ አዘጋጅተው በወያላና በደላላ ውጭ ላይ ነው የሚጭኑት። ተሳፋሪውን የትም ቦታ ላይ ይጥሉታል። ተሳፋሪው ደግሞ በዚህ ምክንያት መንግስት ህግ ስላላስከበረ እንዲህ ሆነን ተሰቃየን እያለ እንግልት ነው ከባድ እየደረሰበት። ምሬቱና ጩኸቱ ከበየ ጊዜው ለቢሮችንም በተለያየ ሚዲያም ነው የሚገልጸው። ይሄ ደግሞ ትልቅ የመልካም አስተዳደር ችግር አንዱ ፈጥሯ ነው። ሁለተኛ ህጋዊ ሆነው የሚሰሩ መናሪያ ላይ ወረፋቸውን ጠብቀው እየሰሩ ያሉ ባህል ንብረቶች አሉ፣ ወይም ደግሞ ተሽከርካሪዎች አሉ። እነዚህ አካላት ደግሞ ወይ እነዚህን ህገወጥ በህገወጥ መንገድ ውጪ ላይ የሚጭኑ ተሽከርካሪዎች እንደኛ መናሪያ ገብተው ተወዳድረው እንዲሰሩ አድርጉ፣ ህግ አስከብሩ፣ አለያ ደግሞ እኛም እንውጣና ከተማውና ትልቅልቅ። ምርጫው ሁለት ነው፣ ወይ ህግ ማስከበር፣ አለያ ደግሞ እኛንም ልቀቁን የሚል ነው። ይሄ ደግሞ ትክክል ናቸው። ይሄን ተቀብለናል። እኛ ይሄን ተቀብለን ከፖሊስ ኮሚሽንም ከመንገድና ትራንስፖርት ቢሮም በተደራጀ ና በተቀናጀ መንገድ እነዚህ ህጋዊ ባልሆነ ስምሪት የተሰማሩ ባለ ንብረቶች ህጋዊ ሆነው እንዲሰማሩ የማድረግ ስራ ነው የሰራነው። በዚህ ሳምንት መጀመሪያ ባሉ ሁለት ቀናት ከባህር ዳር አዲስ አበባ በማርቆስ በኩል የሚወስደው መንገድ በከፊል ተዘግቶ የነበረ ሲሆን አሁን ሙሉ ለሙሉ መከፈቱን ዳይሬክተሩ አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ አራት ሰዓት ጥቂት ደቂቃዎች ይቀራሉ። እስከ ፍጻሜው አዳነች የማጠቃለያውን ዜና ታሰማናለች። የዩናይትድ ስቴትስ የተወካዮች ምክር ቤት ፍርድ ኮሚቴ በፕሬዚዳንት ዶናልድ ትራምፕ ላይ የሚመሰረቱ ሁለት የክስ አንቀጾችን ዛሬ አጽድቋል። መላ የምክር ቤቱ አባላት በመጪው ሳምንት ድምፅ ሊሰጡበት ይችላሉ። ፕሬዚደንት ትራምፕ ክስ ከተመሰረተባቸው በተወካዮች ምክር ቤት ለመከሰስ ሶስተኛው የዩናይትድ ስቴትስ ፕሬዚደንት ይሆናሉ ማለት ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰንና ወግ አጥባቂ ፓርቲያቸው በሀገሪቱ ምክር ቤት ካሉት 650 መቀመጫዎች አብዛኛውን አሸንፈዋል። በተካሄደው ጠቅላላ ምርጫ የወግ አጥባቂዎች ማሸነፍ ብሪታንያ ከአውሮፓ ሕብረት አባልነት ለመውጣት ከሶስት ዓመታት በፊት በሕዝበ ውሳኔ በወሰነችው መሠረት ለረጅም ጊዜ ሲጠበቅ የቆየውን የፍቺ ሂደት ፍጻሜ እንዲያገኝ ያስችል ይሆናል የሚል ግምት አለ። ከአፍጋኒስታን ጋር በሚካሄደው የሰላም ንግግር ዋናው ተደራዳሪ ዛልመይ ኸሊዛድ ዛሬ ፓኪስታንን ጎብኝተዋል። ከታሊባን ጋር ቃጣር ሲካሄድ የቆየውን የሰላም ንግግር ለአጭር ጊዜ ባቆሙ ማግስት ነው ፓኪስታን የሄዱት ንግግሩን ለአጭር ጊዜ ያቆሙት ታሊባን በያዝነው ሳምንት አፍጋኒስታን ባለው ትልቁ የዩናይትድ ስቴትስ ወታደራዊ ሰፈር ላይ ለፈጸመው ጥቃት ምላሽ ነው ተብሏል። ዩናይትድ ስቴትስ በኢራን ላይ የጣለችው ማዕቀብ ሀገሪቱ ለውጭ ምንዛሪ ያላትን ተደራሽነት ክፉኛ ገድቧል። በአገር ውስጥና በውጭ ትርምስ ለመፍጠር የቀራት የገንዘብ ተደራሽነት አስር ቢሊዮን ዶላር ብቻ ነው ሲሉ አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ተናግረዋል። አመሰግናለሁ አዳነች። ለማጠቃለያ ዜናው፣ ክቡራትና ክቡራን ከመሰነባበታችን በፊት አጠራጠር ያሉ መረጃዎችን ላካፍላችሁ አንድ የዩናይትድ ስቴትስ ዶላር 32 ብር ከ17 ሳንቲም ተመንዝሯል። ዛሬ በኢትዮጵያ ብሔራዊ ባንክ መረጃ መሰረት ባንኮቹ የመሸጫ ዋጋቸው ነው 32 ከ17 የመግዣ ዋጋ 31 ብር ከ54 ሳንቲም ነው። ኤንቢኢ ጂኦቪ ዳት ኢቲ ላይ 18 ምንዛሬዎችን የያዘ ዝርዝር ሰፍሯል። የኢትዮጵያ ሜቴሮሎጂ ኤጀንሲ ባወጣው ትንበያ መሰረት ሁለት ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 10 ዲግሪ ሴልሽስ ይሆናል። በኢትዮጵያ ከፍተኛው የጎዴ ከፍተኛ 36፣ እንዲሁም ጋምቤላና ገዋኔም 34 ዲግሪ ሴልሽስ ናቸው። ዝቅተኛው ደግሞ የደብረ ብርሃኑ 4 ዲግሪ ሴልሽስ፣ ጅማ 5 ዲግሪ ሴልሽስ ነው። ከኢትዮጵያ ሚቴዎሮሎጂ ኤጀንሲ ኢትዮሜት ዳት ጂኦቪ ኢቲ 33 የተለያዩ ትንበያዎችን ታገኛላችሁ። ቆንጆ ዌብሳይት ነው፣ ግቡና አነጋግሩት የሚቲዎሮሎጂ ኤጀንሲውን ዌብሳይት። ዳግማዊ ምንሊክ ሞቱ ከተባለ ዛሬ ልክ 107 ዓመት ሆነ። አጼ ምንሊክ በ69 ዓመት ዕድሜያቸው ነው ማረፋቸው የሚነገረው። እንግዲህ ልንሰነባበት ነው። የፕሮዲውሰሩ ግብዣ አለ። ቴዎድሮስ ታደሰን ምላሽ ስጪኝ እንድትሰሙ ጋብዟችኋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በመላ ባልደረቦቻችን ስም ከዚህ ከስቱዲዮ የምንሰናበታችሁ ፕሮዲሰሩ ንጉሡ ታምሬ እኔም እያስተናገድኳችሁ የቆየሁት ሶሎሞን አባተ ነኝ። አብራችሁን ስለ ቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ከቴዎድሮስ ጋር እንተዋችሁ። ጤና ይስጥልኝ። Altyazı M.K.